የቅሊንጦን ማረሚያ ቤት በማቃጠል ክስ ተመስርቶባቸው ከነበሩት 38 እስረኞች መካከል አስራ አንዱ መከላከል ሳያስፈልጋቸው በነጻ እንዲሰናበቱ ፍርድ ቤቱ ብይን ሰጥቷል። አራቱ በነፍስ ግድያ ወንጀል የቀረበባቸውን ክስ እንዲከላከሉ ሲወስን፣ ቀሪዎች ደግሞ ክሳቸው ተሻሽሏል። በተሻሻለው ክስ ተከላከሉ ነው የተባሉት። በዚህ መዝገብ የተከሰሱ ሰዎች ድርጊቱን አልፈጸምንም ይላሉ። በአንጻሩ ያልፈጸምነውን ድርጊት እንድናምን ከፍተኛ የመሰቃየት ተግባር ተፈጽሞብናል በሚል ሲከራከሩ እንደነበር ይታወቃል። ጽዮን ግርማ ዝርዝሯ አላት። ቅዳሜ ነሐሴ 28 ቀን 2008 ዓ ም ከፍተኛ ቃጠሎ የደረሰበትን የቂሊንጦ ማረሚያ ቤት በማቃጠል የተጠረጠሩ 38 የማረሚያ ቤቱ እስረኞች ዛሬ የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ተከሳሾቹን በሶስት ከፍሎ ብይን ሰጥቷል። 11ዱ መከላከል ሳያስፈልጋቸው በነፃ እንዲሰናበቱ፣ 23ቱ ቃጠሎ እንዲፈጸም አመጽ መርተዋል፣ አደራጅተዋል ለሚለው የአቃቤ ሕግ ክስ 39 የአቃቤ ሕግ ምስክሮች በሚገባ ስለመሰከሩባቸው ምስክርና ማስረጃ አምጥተው እንዲከላከሉ ሲል ብይን ሰጥቷል። ቀሪ አራቱ ደግሞ በዕለቱ በቃጠሎ ወቅት ህይወታቸውን ላለፉ ሰዎች ተጠያቂ የሚያደርጋቸውን ድርጊት መፈጸማቸውን ምስክሮቹ ስላስረዱ በሰው መግደል ወንጀል እንዲከላከሉ ብሏል። ፍርድ ቤቱ በብይኑ ከ ሰላሳ ስምንቱ ተከሳሾች ውስጥ ወደ ሰላሳ የሚሆኑት ተከሳሾች ጠበቃ የሆኑት አቶ ወንድሙ ኢብሳ የዛሬውን የችሎት ውሎ በተመለከተ አነጋገሪያቸው ነበር። በመጀመሪያ 19ኛ ወንጀል ችሎት የተሰየመው በመደበኛው ችሎት ሳይሆን በጣም ብዙ ሰው በመምጣቱ ፍትህ በተባለው ሌላ አዳራሽ እንደሆነ ገልጸውልናል። ዘጠነኛ ወንጀል ችሎት ፊቱ ተዛውሮ ዘየት ብሎ ወደ አምስት ሰዓት ከአምስት ደቂቃ ነው የተጀምረው። ቤተሰብ ሲዲኒ አምባሳደሮች የሲዲን ባለስልጣናት እና በጣም በርካታ በግምት ወደ መቶ ሀምሳ እስከ ሁለት መቶ የሚደርሱ ቤተሰቦች ተገኝተዋል። ችሎቱ በርካታ ችሎት ተከታታዮች ባሉበት ከተሰየመ በኋላ ሰላሳ ዘጠኙ የአቃቤ ሕግ ምስክሮች የሰጡትን የምስክርነት ቃል ከማንበብ ተጀምሮ የጥቂቶቹ እንደተነበበ ረጅም ጊዜን በመውሰዱ በዳኞች በጠበቆቹ እንዲሁም በአቃቤ ሕጉ መካከል ካለው ጊዜ አንጻር ብይኑ ብቻ እንዲነበብ ስምምነት ላይ በመደረሱ ብይኑ ተነቧል፣ ብለዋል አቶ ወንድሙ ይብሳ። በዚህ መሰረት ከሰላሳ ስምንት ተከሳሾች ውስጥ ፍርድ ቤቱ አስራ አንዱ ተከሳሾች በነጻ እንዲሰናበቱ የበየነበትን ምክንያት እንዲህ አስረድቷል ብለዋል። እነዚህ ወደ አስራ አንድ የሚጠጉ ተከሳሾች የቀረበባቸው ክስና እንዲሁም ደግሞ የቀረቡት አቃቢ ምስክሮችም ስለነዚህ ሰዎች ምንም ስላላሉ እንዲሁም ደግሞ የአቃቢ በወንጀል መቀጫ ስነስርዓት ህግ ቁጥር አንቀጽ ሀያ ሰባት ንዑስ አንቀጽ ሁለት መሰረት ፈቅዶ ነው ቃላቸውን የሰጡት የተባለውን ኢትዮጵያ ሰብአዊ መብት ጉባኤ ሄዶ ባጣረበት ጊዜ እነዚህ ሰዎች ጥፍራቸው ተነቅለው ከምትፈለገው በላይ ተደብድቦ ተገዶ እጆቻቸው ተጠማዞ ፊቶቻቸው በጣም በከስክስ በከስክስም በጣም ተከስክሶ ተደብድቦ ቃላቸውን የሰጡ መሆኑን የኢትዮጵያ ሰብአዊ መብት ጉባኤ ያረጋገጠ በመሆኑ እነዚህ አስራ አንዱ ሰዎች በአምስት አርባ እና በአራት ስልሳ አራት እንዲሁም ደግሞ የወንጀል ሰላሳ ሁለት ነው። ሰልቀጣ አንድ ነው። በነጻ ነው የተባሉት ማለት ነው። ፍርድ ቤቱ ከቀሪ ሀያ ሰባት ተከሳሾች ውስጥ አራቱ ተነጥለው የአቃቤ ሕግ ምስክሮች በቃጠሎ ወቅት ሰዎችን እሳት ውስጥ ሲጨምሩ አይተናል በሚል በተገቢው መንገድ ስለመሰከሩባቸው በከባድ ወንጀል እንዲከላከሉ የሚል ብይን ሰጥቷል። አራቶቹ ሰላሳ አንደኛው ጌታ ፌር የምንለው ልጅ ነው። ሰላሳ ሁለተኛ ቶፒክ ነው። ሰላሳ ሶስተኛ ሸምሱ ነው። ሰላሳ አራተኛ ፍጹም የሚባሉ ልጆች ናቸው። በነፍስ ግድያ ስለሆነ አራት መቶ አርባ ማለት ከነፍስ ግድያ ጋር የተያያዘ ነው። ተከላከሉ ሲባል እንግዲህ ተከላክሎ ማስቀነስ የማስቀነስ እድል ሊኖራቸዋል ወይ ደግሞ በቀረበባቸው በደንብ ካልተከላከሉ በቀረበባቸው ክስ መሰረት ሊጸናባቸው ይችላል። ዞሮ ዞሮ በእንደዚህ አይነት ሶስት ቦታ ነው። እነዚህ አራቶቹ ናቸው ነፍስ ግድያ ተከላከሉ የተባሉት። ስለ ቀሪ ሀያ ሶስቱ ተከሳሾች ደግሞ አቶ ወንድሙ ያብራራሉ። ሀያ ሶስቱ ከዚህ ከነፍስ ግድያ መለስተኛ በሆነና የተጠቀሰባቸው ወንጀል ሕግ ለምሳሌ አራት ስልሳ አራት ንዑስ አንቀጽ አንድ ስል የተደነገገውን ጥፋት ያጠፉ ሰዎች ከሶስት ወር እስከ አምስት ዓመት ቀላል እስራት የዋስማት የሚጠበቅላቸው ማለት ነው። በአንቀጽ ሁለት አራት ስልሳ አራት አንቀጽ ሁለት ሲል አመፅን ያዘጋጀውን የመራው በሚለው ሲል ደግሞ በዚህ ስር እንዲከላከሉ የተወሰነባቸው ከአስር አመት በማይበልጥ ጽኑ እስራት ይህም ከአስር አመት የማይበልጥ ጽኑ እስራት የምለውም ዋስትና ማስ የሚጠብቅ ነው። ከአስር አመት በታች የሆነ በመሆኑ ስለዚህ በጥቅሉ ምንድነው አራት ሰዎች በነፍስ ግድያ ስንት ተከላከሉ ነው የተባሉ አቶ ወንድሙ የእነዚህ የቂሊንጦ ቃጠሎ ክስ ተከሳሾች ጉዳይ ውስብስብ ነበር ይላሉ። ቀደም ሲል የነበረውን የፍርድ ሂደት ወደ ኋላ መለስ ብለን ስናየው ተከሳሾቹ ቂሊንጦን አቃጥላችኋል ሲባሉ የለም አላቃጠልንም ሲሉ በጽኑ ተከራክረዋል። በተጨማሪም ማረሚያ ቤቱ ራሱን ከተጠያቂነት ለማውጣት ያልፈጸምነውን ድርጊት ትፈጽመናል ብለን እንድናምን እጅግ አሰቃቂ የሆነ የማሰቃየት የምርመራ ተግባር ተፈጽሞብናል ሲሉ ለችሎት ሲያስረዱ ቆይተዋል። በተጨማሪም የቀረቡት ምስክሮች እንደኛው ተሰቃይተው በእኛ ላይ እንዲመሰክሩ የተገደዱና ና ከእስር እንደሚለቀቁ ቃል ተገብቶላቸው የተደለሉ ናቸው ሲሉም ተሟግተዋል። የኢትዮጵያ ሰብአዊ መብት ኮሚሽን በጉዳዩ ላይ ማጣራት አድርጎ አስራ ስድስት ተከሳሾች እጅግ አሰቃቂ የሆነ የማሰቃየት ተግባር እንደተፈጸመባቸው ለፍርድ ቤቱ ሪፖርት አቅርቧል። በአንጻሩ ተከሳሾቹና ጠበቆቻቸው ፍርድ ቤቱ ከሰብአዊ መብት ኮሚሽን የቀረበለትን የግፍ ሪፖርት እየተመለከተ ክሱን ሊያስቀጥል አይገባም፣ ተከሳሾችን በነፃ ሊያሰናብት ይገባል ሲሉ ተከራክረው ነበር። ከእነዚህ መካከል በትውልድ ኢትዮጵያዊው የስዊድን ዜግነት ያላቸው የልብ ሐኪሙና የአዲስ ልብ ሕክምና ማዕከል ባለቤት ዶክተር ፍቅሩ ማሩ ይገኙበታል። ዶክተር ፍቅሩ ቂሊንጦ ሲቃጠል ከእስር ቤት ውጪ በሆስፒታል ውስጥ ተኝተው በመታከም ላይ እንደነበሩ አስረድተዋል ለችሎቱ። በሌላ በኩል ከእርሳቸው ገንዘብ ተቀብለን አመፁን መርተናል ያሉ ሁለት ፖሊሶች ቀርበው መስክረዋል። አቶ ወንድሙ ኢብሳን እነዚህ ሁለት ፖሊሶች አብረው አልተከሰሱም አይደል የሚል ጥያቄ አንስቼላቸው ነበር ሁኔታውን ለማጣራት እንደ እንደ እንደ ሆን እንደ ኢትዮጵያ ሽብር እና ኢትዮጵያ ውስጥ እኮ ያለ ሁኔታ በዓለምም ሆነ በኢትዮጵያ ውስጥ በረጅም የሀገሪታዊ ፍርድ ሂደት ያልተለመደ ነው። ለምሳሌ አራት ሰዎች በተመሳሳይ ወንጀል ቢከሰሱ ከሽብር ክስ ጋር በተያያዘ እና በሙስና አዋጅም አራቱን ለይቶ ሁለታችሁ በጓደኞቻችሁ ላይ መስክሩና እናንተ ነጻ እናደርጋለን በሚል ነው እነዚህ ጉቦ ተቀብለናል። ከዶክቶር ፍቅሩ ላይ አንድ ሰባት ሺህ ሰጥቶኛል እና እኔም እንዲህ አድርጋለሁ። እነዚህ እርግጠኛ ነኝ አልታሰሩም፣ የምታሰሩም አይመስለኝም። ምክንያቱም በተለምዶ አሁን ይሄ የሶስት ዓመት እዚህ በሽብር ክሱ ላይ በዚህ አልፎ አልፎ የምስናንም ክሱ ይዛለሁ በነዚህ ላይ በሚደረጉ ነገሮች ላይ እኩል ወንጀል የፈጸሙ ሰዎች ወንጀል መፈጸማቸውንም እያመኑ አንተ ምስክር ሆኖ በጓደኛዬ ላይ ከመሰከርክ ከክሱ ነጻ ትሆናለህ ይላል ይሄን ለመከራከር ሞክረን ደጋግመን ችሎቱም ላይ ለመሟገት ሞክረን ምንድን ነው የምሰጠን መልስ በሽብር አዋጁ በሙስና አዋጁ በሌሎች አቃቤ ህግ የገሌን ክስ አንስቻለሁ ካለ በግድ ክሰስ ማለት አንችልም ችሎቱ መልስ ነው አቃቤ ህግም መክሰስ የሚፈልገውን እከሳለሁ መክሰስ የማልፈልገውን አልከስም ስለዚህ ልጠይቁኝ አትችሉም ነው። እነዛ ፖሊሶች ይከሰሱ አይከሰሱ በእርግጠኝነት ባላውቅም ባለው ልምድ ግን አይከሰሱም። ዶክተር ፍቅሩ ማሩ አሁን ተከላከሉ ከተባሉ ሀያ ሶስት ተከሳሾች ጋራ አንድ ላይ ናቸው። በመጨረሻ የመከላከያ ማስረጃ ለማቅረብ ለመቼ ተቀጠረ ብያቸው ነበር ለአቶ ወንድሙ። ወደ መጨረሻ ላይ እነዚህ አራቱ በነርስ ግድያ ተከላከሉ የተባሉ ወጣቶች እንዴት ነው እንኳንስ በነርስ ግድያ ልንከላከል ምንም ወንጀል ስላልሰራን መከላከል የምንችለው ነገር የለም፣ የምል በሀይለ ቃልና ድምጻቸው ቡድን እናድርገው ወደፊትም ወደ ችሎቱ በመምጣት ዳኞቹን ለመጠየቅ ባደረጉት ሙከራ ትንሽ ችሎቱ ተረባብሾ ስለነበረ ዳኞቹም ወጡ፣ ፖሊሶቹም ፀጥታን ለማስከበር መሳሪያዎቹን አቀባብለው እንትን አሉ። ቤተሰብ ወደ በትንሹ ወደ መቶንም ቤተሰብ ነው። በጣም በአዳራሽ ውስጥ ተረብሾ ነበረ፣ ድምፅ ይሰማ ነበረ፣ ያለቅሱ ነበረ። እኛም ቤተሰቦችም ወጣን። እነሱ እዛ ስለቀሩ አጣቡ ቀጠሮ ነገ የተነገዷ ነው የምናውቀው። ያው በነበረው የጸጥታ ትንሽ አለመረጋጋት ስሎቱ ወጣ የኛም ሁኔታ የማይመች በመሆኑ ለኬ ንወጣ ነው። ቀጠሮ አልተያዘም። ያው ነገ ተነገዷ እስከ ዓርብ ድረስ እያዝ ያለ። በዚህ የቂሊንጦ ቃጠሎ የተጠረጠሩ ሌሎች አንድ መቶ ሀያ አንድ እስረኞች በሌላ መዝገብ ተከስሰው እንደነበር ይታወሳል። እነዚህ ተከሳሾች ፍርድ ቤት ሲቀርቡ የቀረበባቸው የክስ ዝርዝር ውስጥ እስረኞችን እሳት ውስጥ ወርውሮ በመጨመርና በፌሮ ብረት መትቶ መግደል ይገኝበት እንደነበር መዘገባችን ይታወሳል። በክስ ማሰማቱ ሂደትም የአብዛኞቹ ተከሳሾች በጠበቃ ይወከሉ እንደሆነ ሲጠየቁ የእግዚአብሔርንና የመላእክትን ስም በመጥራት ጠበቆቻቸው እነርሱ እንደሆነ በመግለጽ ጠበቃ አንፈልግም ሲሉም እንደነበር ይታወሳል። አያይዘውም እኛ እጅግ በደልና ግፍ የተፈጸመብን ሰዎች ነን፣ እንደዚህ ያለ ግፍ ተፈጽሞብን እያለ ደግሞ እንደገና እስር ቤት አቃጥላችኋል በሚል ሌላ ግፍ የተፈጸመብን ሰዎች ነን ሲሉ በችሎት መናገራቸውን መዘገባችን ይታወሳል። በመጨረሻም እነዚህ 121 ተከሳሾች ለአምስት በተለያዩ መዝገቦች ተከፍለው ክሳቸውን ሲከታተሉ እንደነበርና ከእነዚህም ውስጥ አብዛኞቹ እየተለቀቁ እንደሆነ አቶ ወንድሙ ይብሳ ጨምረው ነግረውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ